ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታሕሳስ 28 2012 ዓ ም ዝግጅታችን ጀመረ። እንኳን ለብርሃነ ልደቱ አደረሳችሁ። ክቡራትና ክቡራን ክርስቲያን ምእመናን የዛሬው በዓል ትልቅ ነገር የሚነግረን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ እኛ ኢትዮጵያውያን የዛሬ ሁለት ሺህ ዘመን በቤተልሔም ተገኝተን ለተወለደው ሕፃን የሰገድን መብአ ያቀረብን፣ ወርቅ ያቀረብን፣ ዕጣን ያቀረብን፣ ከርቤ ያቀረብን እኛ ኢትዮጵያውያን ነን። የአባቶች ቡራኬ እንዲሁም የገና ምሽት ዝግጅቶችን ይዘንላችኋል። ጤና ይስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን፣ የምሽቱ አስተናጋጃችሁ ሰሎሞን አባተነኝ። ለዜናው ቆንጅታ እያብራኛለች አርዕስተ ዜናውን ታሰማናለች። ጤና ይስጥልኝ እንደምናመሻችሁ። እንኳን ለብርሃነ ልደቱ አደረሳችሁ። ለምሽቱ ካሉን ዜናዎች መካከል ዩናይትድ ስቴትስ ባለፈው እሁድ ሕይወት ያጠፋ ጥቃት በአልሸባብ ወደ ደረሰበት ወደ ኬንያው የጦር ሰፈር ተጨማሪ ኃይል ልካለች። አልሸባብ እዚያው ኬንያ ጋሪሳ አውራጃ ጥቃት አድርሶ አራት ተማሪዎችን ገድሏል። የቴሌኮሚኒኬሽን መገናኛ ማማም ሊያፈነዳ ነበር ተብሏል። ኢራን ውስጥ በዩናይትድ ስቴትስ ጥቃት ለተገደሉት ለጄኔራሉ ቃሲም ሱሊማኒ በትውልድ ከተማቸው በተከናወነ የሽኝት ስነስርዓት ላይ ወደ አርባ የሚጠጉ ሰዎች ተረጋግጠው ሞቱ፣ ብዙዎች ቆስለዋል። የሚሉትና ሌሎችም አሉን። አመሰግናለሁ ቆንጅት። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይ በቀጥታ ማዳመጥ ትችላላችሁ። ደሳለኝ መኮንን ስርጭቱን ይመራል። ጆ ጊል ቴክኒሽያን ሆኖ በስቱዲዮ መሣሪያዎች ላይ አለ። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅት ባለፈው እሁድ በሶማሊያው ጽንፈኛ ታጣቂ ቡድን አልሸባብ የደረሰውን ጥቃት ተከትሎ ዩናይትድ ስቴትስ በዚያች ሀገር ወደሚገኘው የጦር ሰፈር ተጨማሪ ኃይል ልካለች። የዩናይትድ ስቴትስ የአፍሪካ ሰራዊት እዝ አፍሪኮም ትናንት ባወጣው መግለጫ የምስራቅ አፍሪካ ፍጥኖ ደራሽ ኃይል የደህንነት ጥበቃውን ለማጠናከር ማንደበይ አውሮፕላን ማረፊያ ገብቷል ብሏል አልሸባብ ያደረሰው ጥቃት ከኢራን ጋር የሚያገናኘው አንዳችም ምልክት የለም ብሏል አፍሪኮም የኬንያና የዩናይትድ ስቴትስ ጸረ ሽብርተኛ ሀይሎች በሚገለገሉበት በማንዳ ቤይ አውሮፕላን ማረፊያው ላይ እሁድ ዕለት የአልሸባብ ታጣቂዎች ባደረሱት ጥቃት ሶስት የዩናይትድ ስቴትስ የመከላከያ አባላት ተገድለዋል። አንዲት የሺካጎ ከተማ ነዋሪ ልጃቸው ሄንሪ ሜይፊልድ የተባለ ከተገደሉት መሀል አንዱ እንደሆነ ገልጸዋል። የዩናይትድ ስቴትስ የጦር ኃይል የግድያውን ሰለባዎች ማንነት ይፋ አላደረገም። የኬንያ የመከላከያ ኃይሎች ባወጡት መግለጫ አምስቱ አጥቂዎች ተገድለዋል ብለዋል። በሌላ ዜና ከሶማሊያ ጋር በሚያዋስነው የኬንያ ጋሪሳ አውራጃ ተጠርጣሪ የአልሸባብ ሽብርተኞች ጥቃት አድርሰው ቢያንስ አራት ኬንያውያን ተማሪዎችን ሲገሉ ሌሎች አራት ደግሞ አቁስለዋል። የኬንያ የጦር ሰራዊት ሁለቱን አጥቂዎች የቴሌኮሚኒኬሽን መገናኛ ማማ ሊያፈነዱ ሲሉ ገለናቸዋል ብለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ የድሮን ጥቃት በተገደሉት የኢራኑ ወታደራዊ አዛዥ ቃሲም ሱሌማኒ ዛሬ ማክሰኞ በተከናወነው የሽኝት ስነ ስርዓት ላይ ቢያንስ አርባ የሚሆኑ ሰዎች በሰው ብዛትና በመተፋፈግ ተረጋግጠው መሞታቸውንና ሌሎች ከሁለት መቶ በላይ መጎዳታቸውን የኢራን መንግስት የዜና ማሰራጫዎች ዘግበዋል። በጀኔራሉ የትውልድ ከተማ ኬርማን ውስጥ የሽኝት ስነስርዓቱ የቀብር ስነስርዓታቸው ከመፈጸሙ በፊት አክብሮታቸውን ለመግለጽ በብዙ አስር ሺዎች የሚቆጠሩ ሰዎች ተገኝተው እንደነበረ ነው የተገለጸው። ቀደም ብሎ ተመሳሳይ ስነስርዓቶች ቴህራን፣ ኮም እና አልቫዝ የተባሉ ከተሞች ውስጥ ተካሂዷል። የዛሬውን አደጋ ተከትሎ ታዲያ የጀኔራሉ ቀብር ለሌላ ጊዜ እንደተላለፈ ነው ዘገባዎቹ የጠቆሙት። ብዙዎች ለቀስተኞች በዩናይትድ ስቴትስ ላይ የበቀል እርምጃ መወሰድ አለበት፣ መስማማት እጅ መስጠት የለም መበቀል ነው እያሉ በጩኸት መፈክሮች ሲያሰሙ ቆይተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በአሁኑ ወቅት አለም በምዕት ዓመቱ ታይቶ በማያወቅ ደረጃ የተጋጋለ ውጥረት ውስጥ ትገኛለች ሲሉ አስጠነቀቁ። ከባድ መዘዝ የሚያስከትሉ ያልተጠበቁ ውሳኔዎችን የሚወስዱ ሀገሮች እየተበራከቱ መጥተዋል ያሉት ዋና ጸሐፊው የሚሻለው ግን ተቆጥቦ ወደ ንግግር መመለስ ነው ሲሉ አሳስበዋል። ኒውክሌር መሳሪያዎች እንዳይስፋፉ መከላከል መቻሉን እንኳን እርግጠኛ ልንሆን የማንችልበት ቦታ ላይ ደርሰናል ነው ያሉት ዋና ጸሐፊው። ዋና ጸሐፊው ዩናይትድ ስቴትስ ከፍተኛውን የኢራን ወታደራዊ አዛዥ መግደሏን ተከትሎ በሁለቱ ሀገሮች መካከል ያለውን ሁኔታ በቀጥታ ባይጠቅሱም ጉዳዩ እጅጉን እንዳሳሰባቸው ግልጽ አድርገዋል። በአሁኑ ወቅት በዓለም ዙሪያ ያሉትን ውጥረቶች በቅርበት እየተከታተልኩ ነኝ። በዓለም ዙሪያ ካሉ ዋና ዋና መሪዎችም ጋር እየተነጋገርኩ ነው። መልእክቴ ቀላልና ግልጽ ነው። ውጥረት ማባባስ ይቁም በተቻላችሁ መጠን ተቆጠቡና ወደ ንግግር ተመለሱ። ዓለም አቀፍ ትብብር ይታደስ። የተባበሩት መንግስታት ድርጅቱ ዋና ጸሐፊ እንደ አውሮፓውያን አቆጣጠር በ2015 የኢራንን የኒውክሌየር መርሃ ግብር በተመለከተ የተደረሰ ውል ጠንካራ ደጋፊ ናቸው። ተፈራራሚዎቹ ወገኖች ውሉን እንዲያከብሩም ሲያሳስቡ ቆይተዋል። ይህ በዚህ እንዳለ በፓሪስ በተባበሩት መንግስታት ድርጅት የሳይንስና የባህል ድርጅት ዩኔስኮ የኢራን አምባሳደር ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኢራን ጀኔራል ቃሲም ሱሊማኒን መገደል ለመበቀል ዋሽንግተን ላይ ጥቃት ብትሰነዝር ኢራን ውስጥ ያሉ ኢላማዎች ባህላዊ ቅርሳቅርስ ስፍራዎችንም ጨምሮ እንመታለን ሲሉ መዛታቸውን አስመልክቶ ከድርጅቱ ዋና ዲሬክተር ጋር ተነጋግረዋል። የዩኔስኮ ዋና ዲሬክተር እንዲህ ያለው አድራጎት ዓለም አቀፍ ድንጋጌዎችን እንዲሁም ባህላዊ ቅርሶችን ማውደምን በማውገዝ በአውሮፓውያን 2017 በድርጅቱ የጸጥታ ምክር ቤት የተላለፈውን ውሳኔ የሚጥስ ነው ሲሉ አጥብቀው አስገንዝበዋል። በሌላ ዜና ዩናይትድ ስቴትስ ከኢራን ወታደሮቿን እንደማታስወጣ የመከላከያ ሚኒስትሩ ማርክ ኤስፐር አስታውቀዋል። ከፍተኛው የዩናይትድ ስቴትስ የጦር ኃይሎች አዛዥም ወታደሮቻችን ይወጣሉ የሚል ያመላከተ የመሰለ በከፍተኛ ወታደራዊ መኮንን የወጣው ደብዳቤ ከቃላት አጠቃቀም ችግር የተፈጠረ ስህተት ነው ሲሉ አስረድተዋል። ኢራቅን ለቀን እንወጣለን ከሚል ውሳኔ ፈጽሞ አልተደረሰም። እንወጣለን የሚል ውሳኔም የለም። የመልቀቅ ቅድም አላወጣንም ብለዋል። ኢራቅ ውስጥ ከሚገኙ የዩናይትድ ስቴትስ ኃይሎች አዛዥ ለኢራቅ መንግሥት የተላከ ደብዳቤ ትናንትና በትዊተር መገናኛዎች ላይ ሲዘዋወር ቆይቷል። አዛዡ በደብዳቤያቸው ኢራቅ ወታደሮቻችንን እንድናስወጣ ለማዘዝ ያደረገችውን ውሳኔ ዩናይትድ ስቴትስ ታከብራለች ይላል። በቀጣዮቹ ቀናትና ሳምንታት ወታደሮቻችንን ለቀጣይ እንቅስቃሴ ለማዘጋጀት የማዘዋወር ስራ እንጀምራለን ይላል የጀነራሉ ደብዳቤ። የጦር ኃይሎች የታማዦር ሹሙ ጀኔራል ማርክ ሚሊ ትናንት ለጋዜጠኞች በሰጡት ቃል ደብዳቤው ለኢራቃውያኑ አጋሮቻችን ሀሳባቸውን እንዲሰጡበትና አጻጻፉን ወይም ቋንቋውን ለማቀናጀት የተዘጋጀ ረቂቅ እንጂ ሌላ አይደለም ሲሉ አስረድተዋል። የቀድሞ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን በፕሬዝደንት ዶናልድ ትራምፕ ላይ በተወካዮች ምክር ቤት የቀረቡባቸውን ክሶች በሚያደምጠው የመወሰኛው ምክር ቤት የምስክርነት ቃል እንድሰጥ ከተጠራው እቀርባለሁ ሲሉ አስታወቁ ቦልተን ይህም በማለታቸው ዲሞክራቶች ሚስተር ትራምፕ ዩክሬንን ለራሳቸው ጥቅም ሲሉ በተቀናቃኛቸው ላይ ምርመራ እንድትከፍት አድርገዋል በተባለው ጥረት ዙሪያ ከውስጥ አዋቂ ቁልፍ ሊሆን የሚችል የምስክርነት ቃል ለማግኘት ይረዳቸዋል ተብሏል። በሴኔቱ ከፍተኛው ዲሞክራት ሴኔተር ቸክ ሹመር በችሎቱ ፊት ቃላቸውን እንዲሰጡ መጠራት አለባቸው ካሏቸው አራት የፕሬዝደንት ትረምፕ ረዳቶች መካከል አንዱ ጆን ቦልተን ናቸው። ይሁን እንጂ የመወሰኛውን የክስ ሰሚ ችሎት አካሄድ እቅድ ከ ሚስተር ትረምፕ የዋይት ሀውስ ጠበቆች ጋር በቅንጅት እያዘጋጁ ያሉት የመወሰኛው የብዙሃኑ ሪፐብሊካኖች መሪ ሚች ማኮንል ምስክር መጥራት አያስፈልግም የሚል አቋም ይዘው ቆይተዋል። ቸክ ሹመር እንዴታ መጠራት አለባቸው እንጂ ሲሉ አጥብቀው ተቃውሟቸውን አሰምተዋል። ከፕሬዚደንቱ ሰዎች አንዳቸውም ቀርበው ቃለ መሐላ ፈጽመው ሊመሰክሩላቸው የማይችሉት ጉዳያቸው ያን ያህል መናኛ ወይም ክርክሩ ስለማያዋጣቸው ነው። ያንን ነው እኛ የምንጠይቀው። ፕሬዚደንቱ የተከሰሱበትን ጥፋት ፈጽመዋልና ከስልጣን ይነሱ ብለው ፍርድ ለመስጠት ከመወሰኛ ምክር ቤቱ አንድ መቶ አባላት የሁለት ሶስተኛው አብላጫ ድምጽ ያስፈልጋል። ያም ማለት አርባ ሰባቱም ዲሞክራቶች በሙሉ ጥፋተኛ ናቸው ብለው ቢፈርዱ ቢያንስ ተጨማሪ ሀያ ሪፐብሊካን ሴኔተሮች ድምጽ ሊያስፈልግ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሄርትዝ በ25 ሜትር ባንድ በ12040 ኪሄርትዝ በ31 ሜትር ባንድ በ9485 ኪሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የማክሰኞ ታህሳስ 28 2012 ዓ ም የዕለተገና ምሽት ፕሮግራም ነው። ፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። በምሽቱ የዕለተ ገና ጣዕመ ዜማዎችንና ሌሎችን በርከት ያሉ ዝግጅቶች ከአባቶች ቡራኬ ጋር አቀናጅተን እናቀርብላችኋለን። አብራችሁን አምሹ። ክቡራትና ክቡራን አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ጠቅላይ ሚኒስትር አብይ አህመድ በደቡብ ኦሮሚያ ዞኖች ከጉጂና ከቦረና ነዋሪዎች ጋር ትናንት ተወያይተዋል። ለሰው ጥያቄዎችም መልስ ሰጥተዋል። ገልሞ ዳዊት ዝርዝሩን ይዟል። ጠቅላይ ሚኒስትር አብይ አህመድና የኦሮሚያ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሺመልስ አብዲሳ ትናንት በጉጂና ቦረና ዞኖች ባደረጉት ጉብኝት በያበሎ ከተማ ውይይት ካካሄዱ በኋላ ነዋሪዎችና የዞን አስተዳደር ኃላፊዎች ጥያቄዎች አቅርበውላቸዋል። አቶ አጂ አብዱላይ የውይይቱ ተሳታፊ ነበሩ። ህዝቡ ካነሳቸው ጥያቄዎች አንዱ የነገሌ ቦረና ጉዳይ ነው። ነገሌ ቦረናን መንግሥት እንደ ምስራቅ ቦረና ዞን እንዲያቋቁምልን ተሳታፊዎች ጠይቀዋል። በሁለተኛ ደረጃ የተነሳው ደግሞ የቦረና ዞን ወሰን ጉዳይ ነው። የሞያሌን ጉዳይም መንግሥት እንዲፈታልን እንፈልጋለን ሲሉ ነዋሪዎች ጠይቀዋል። ህዝቡ ያቀረበው ሌላ ጥያቄ ለዓመታት የተጓተተው የቦረና ዞን የመጠጥ ውሃ ፕሮጀክት ጉዳይ ነው። ጠቅላይ ሚኒስትሩ መልስ ያገኛል ብለዋል። እንዲሁም ኩቢ ጩራ ላይ ሊገነባ የታቀደው ገልማ አባገዳ ጉዳይ ተነስቶ ጠቅላይ ሚኒስትሩ ከመጽሐፋቸው ሽያጭ በሚገኝ ገንዘብ ሊደጉሙት ቃል ገብተዋል። ሀጂ አብዱላይ የተሳታፊዎቹ ጥያቄ በመሰረት ልማት ዙሪያ እያጠነጠነ ነው ሲሉም አክለው ተናግረዋል። ከእዲሉላ እስከ ሶሎሎ አዲስ መንገድ እንዲሰራላቸው እንዲሁም ቃል በተገባው መሰረት የቦርና ዞን አየር ማረፊያ እንዲገነባም ነዋሪዎች ጠቅላይ ሚኒስትር አብይን ጠይቀዋቸዋል። አቶ ጉዮ ገልገሎ የቦርና ዞን አስተዳዳሪ ናቸው። ከድንበር ጋር በተያያዘ ጥያቄ መንግስት የአካባቢውን ነዋሪ ተጠቃሚ በሚያደርግ መልኩ እቅድ አውጥቶ ተግባር ላይ እያዋለ መሆኑን ጠቅላይ ሚኒስትር አብይ መልሰዋል ብለዋል። የክልሉ ፕሬዚደንት አስጀምረውት የነበረው ቦረና ውስጥ ሊገነባ የታቀደው አይሮፕላን ጣቢያ ስራ እንደሚቀጥል ተነግሯል። ሌላው የተነሳ ጉዳይ በጣም የተጓተተው የቦረና የመጠጥ ውሃ መረብ ፕሮጀክት ነው። የፕሮጀክቱ መጓተት መንግሥትንም እያሳሰበው መሆኑንና ለሥራው የሚያስፈልገውን ገንዘብ እያፈላለጉ መሆናቸውን ጠቅላይ ሚኒስትሩ ገልጸዋል። ጉዳዩ መንገድ እንዲይዝም በቅርቡ ከውሃና ኢነርጂ ሚኒስቴር ኃላፊዎች መጥተው እክል ናቸው የሚባሉ ጉዳዮችን ፌዴራል መንግስቱ በቅርበት እንዲከታተል መመሪያ ሰጥተዋል። ነገሌ ቦርና የገዳ ስርዓት የሚከወንበት ቦታ ወደ ቦርና ተመልሶ ዞኑ በሁለት እንዲከፈልና መልካም አስተዳደር ይመሰርትልን ሲል ሕዝቡ ላቀረበው ጥያቄ ጠቅላይ ሚኒስትሩ መንግስት ሁኔታውን አጥንቶ ምላሽ ይሰጥበታል ብለዋል። ሌላው በያበለው ውይይት የአካባቢው ነዋሪ ያነሱት የኦሮሞ ሕዝብ በኬንያ ድንበር አልፎም ስለሚኖር መንግስት በሁለቱ ሀገር የሚኖሩትን ሕዝቦች በይበልጥ የሚያገናኝ ፖሊሲ አውጥቶ መስራት አለበት የሚል ነው። ጠቅላይ ሚኒስትር አብይም ኬንያና ኢትዮጵያ መልካም ጉርብትና ያላቸው ሀገሮች መሆናቸውን ካነሱ በኋላ መንግስት የድንበር አካባቢ ነዋሪዎች በንግድና ኢኮኖሚ እንቅስቃሴ የሚተሳሰሩበትን መንገድ ያበጃል ብለዋል። በቀጣይም ትላንት ከሰዓት በኋላ ጠቅላይ ሚኒስትር አብይ ምዕራብ ጉጂ ዞን በቡሌ ሆራ ከተማ ከነዋሪዎች ጋር ተገናኝተው ምክክር አድርገዋል። ነዋሪዎች የመሰረተ ልማት ችግር በተለይ የመንገድ የመብራትና የመጠጥ ውሃ ችግር እንዳለባቸው እንዲሁም የአካባቢው ጸጥታ አሳሳቢ መሆኑን ለጠቅላይ ሚኒስትር አንስተዋል። ጠቅላይ ሚኒስትር አብይ ስመልሱም መንግስት በአገር አቀፍ በዚህ ዓመት ሊገነባ ካቀዳቸው ትላልቅ የመንገድ ፕሮጀክቶች ሁለቱ በጉጂ ዞኖች የሚከወኑ መሆናቸውን ተናግረው ለሰላሙ ግን የአካባቢው ነዋሪ ድርሻውን መወጣት አለበት ብለዋል። ለአሜሪካ ድምፅ ግልሙዳዊት ከናይሮቢ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ገልሞን አመሰግናለሁ። ለዘገባው የትንታኔው መጽሔት ይቀጥላል። ሁሉንም ዜጋ በእኩልነት ልታኖር የምትችል አዲስ ሀገር ለመፍጠር ትልቅ እርምጃ እየተራመድን እንገኛለን ብለዋል የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር በመጪው ዓመት ለሁሉም ሕዝቦች በእኩልነት የሚቆም መንግሥት ይመሰረታል የሚል ተስፋ ደግሞ ተቀዳሚ ምክትል ሊቀመንበሩ ሰንቀዋል። መለስካቸው አማሐ ዝርዝሩን ይዟል። በተለምዶ ሜክሲኮ አደባባይ እየተባለ በሚጠራው መሐል አዲስ አበባ አካባቢ የኦሮሞ ፌዴራላዊ ኮንግሬስ አዲሱን ጽሕፈት ቤት ሲከፍት የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና የኦሮሞ ሕዝብና የኦፌኮን የትግል ታሪክ በግል ትዝታቸው እያዋዙ ባጭሩ ካቀረቡ በኋላ ይህ ትግል ዛሬ ደርሶበታል ያሉትን ደረጃ አብራርተዋል። የኦሮሞ ሕዝብ ትግል ወሳኝ ደረጃ ደርሷል። ድርጅታቸው የኦሮሞ ሕዝብም ሆነ የመላ አገሪቱ ሕዝብ ትግል ማዕከል ሆኖ አዲስ ዴሞክራሲያዊና ሁሉንም ዜጎቿን በኩልነት ልታኖር የምትችል አገር ለመፍጠር እየተራመድ እንገኛለን ብለዋል። የአሁኑ ሳሄሮ ቃብሶ ሰበቄኛዝ ቃብሶ ሰበቄኛዝ ቃብሶ ሰበቢያ ገናዝ ሀዱ ራታሌ ጊዜው የሕዝባችን ትግል ሆነ የዚህን አገር ሕዝብ ትግል ማዕከል ሆነን ወንዝ የምንሻገርበት ደረጃ የደረስንበት ሆኗል። የሕዝባችንና የዚህን አገር መላ ሕዝብ ትግል እንደ አንድ ትልቅ ሕዝብ ማዕከል በመሆን ወንዝ እናሻግረዋለን ማለቴ ነው። የኦሮሞ ሕዝብ ከጎናችን ከቆመ የዚህ አገር ሕዝብ ከጎናችን ከቆመ አዲስ የዴሞክራሲ ስርዓት የአዲስ አገር ስርዓት ሁላችንንም በኩልነት ልታኖር የምትችል አዲስ አገር ለመፍጠር እየተንቀሳቀስን እንገኛለን። ቀደም ሲል በጽፈት ቤቱ ምረቃ ሥነ ሥርዓት ላይ የመክፈቻ ንግግር ያደረጉት የፓርቲው ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በበኩላቸው እየተቃረበ የሚገኘውን የምርጫ ወቅት በመንተራስ በመጪው ዓመት ሊኖር ይችላል ያሉትን መንግስት ገልጸውታል። የፊታችን ምርጫ አለ በሚቀጥለው ዓመት በዚህ ሰዓት የሁሉንም ህዝቦች መብት የሚያስጠብቅ ለፌዴራሊዝም የሚታገል ለሰው ልጆች መብት የሚታገል ለሰው ልጆች መብት በኩልነት የሚቆም መንግስት ይኖረናል፣ የሚል እምነት አለ። ስለዚህ እዚህ የተገኛቸ ወንድሞቻችንና እህቶቻችን የትግል አጋሮቻችን፣ እንደዚሁም ደግሞ በመላው አካባቢ፣ በመላው ሀገሪቱ ቱ ያላችሁ ለነጻነት እና ለፍትህ የምትታገሉ ህዝቦች ሁሉ ከእኛ ጋር እንደምትቆሙ ተስፋ እናደርጋለን። በሚቀጥለው አመት፣ ዲሞክራሲያዊት የሁሉንም መፍት ያስከበረች ሁሉንም በእኩል የምታይ አገር ይኖረናል መንግስት ይኖረናል የሚል ተስፋ አለ። በዚሁ ስነ ስርዓት ላይ ሲጠበቅ እንደነበረው አቶ ጃዋር መሐመድ የኦሮሞ ፌዴራላዊ ኮንግሬስ የአባልነት ክፍያ 150 ብር በመክፈል መታወቂያቸውን በይፋ ተቀብለዋል። በሥነ ሥርዓቱ ላይ ተጋባዥ እንግዶችም ንግግር አድርገዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እናልፋለን። ባሕር ዳር ይወስደናል። የባሕር ዳር ነዋሪዎች ከተለያዩ የሀገሪቱ አካባቢዎች ባህር ዳር ዩኒቨርሲቲ የሚማሩ ተማሪዎች ገናን አብረዋቸው እንዲያከብሩ እየጋበዙ ናቸው። አስቴር ምስጋናው ነች ይህንን የነገረችን። ያለፈው የአውሮፓ ዓመት ኢትዮጵያ በዓለም አቀፍ መድረኮች የተሻለ ዕውቅና ያገኘችበት ዓመት ነበር ሲሉ ይህንን አዲሱን 2020 ዓመት መጀመር አስመልክቶ አስቴር ያነጋገራቸው የባህር ዳር ከተማ ነዋሪዎች ገልጸዋል። ወደዚያው እንሻገር። ዓመት በዓልን ከቤተሰብ ከወዳጅና ከዘመድ ጋር ተሰባስቦ ማክበር ለኢትዮጵያውያን ደስታን ይሰጣል። ያ ሳይሆንና የለመዱት ሲቀር ግን የባህርዳር ዩኒቨርሲቲ ባለፈው ዓመት ያዘጋጀው ባህር ዳርን እንደ ቤቴ የተሰኘው የማህበረሰብ ትስስር ፕሮግራም የዩኒቨርሲቲ ተማሪዎችን ከከተማው ነዋሪዎች ጋር በማቀራረብ ይህንን የብቸኝነት ስሜት ለመቀየር ያለመ ይመስላል። ተማሪዎች በዓልን ከቤተሰቦቻቸው ጋር ያሳለፉ መስሎ እንዲሰማቸው የሚያደርገው ይህ ፕሮግራም ዘንድሮም ለሁለተኛ ዓመት ቀጥሏል። ባህር ዳርን እንደ ቤቴ የተሰኘው የማህበረሰብ ትስስር ፕሮግራም አንደኛ ዓመቱን በትላንትናው ዕለት አክብሯል። በዚህ ስነ ስርዓት ላይ ከተገኙት አንዱ አቶ አያሌው አስፋው ተማሪዎችን መጋበዛቸውን ይናገራሉ። እኔ ሶስት ልጆች ደርሰው ነበር። አስተናግጃቸዋሉ ማለት አልችልም። ምስክርነት ቃል ሊሰጡ የሚችሉ እነሱ ናቸው። እኔ አሁን አይደለም ሶስት ተማሪ፣ ሌላም ተማሪ ቢሰጠኝ ሊያስተናግድ ይችላል። እኔ ተማሪዎች አጋጣሚ አልፎ አልፎ አንዳንድ ክስተት ሊመጣ ይችላል። ያው መፈናቀል፣ ግርግር ይመጣል። ቤተሰብ ሲሄዱ ያን አሳልፎ ወደ ዩኒቨርሲቲ እንዲመለሱ ቤተሰብ መክሮ ሊያደርግ ይችላል። ባለፈው የሆነ ግርግር ነበር። ይሄ ግርግር ሲመጣ እንኳ ከዚህ የተሳሰረው ቤተሰብ ጋር ሂደው ቢውሉ ቢያድሩ ያልፋል። ይሄ ዩኒቨርሲቲ ትልቅ ስራ ሰርተዋል። ቀጣይም መበረታታት የሚገባው ነገር ነው የሚል አስተያየት ይሰጣለሁ። በተመሳሳይ ሁኔታ ተማሪዎችን የጋበዙት ወይዘሮ የህዝብ ጥላ ካሳም እንዲህ አይነት ተግባር ባህልን ከማዳብረው የዘለለ ትርጉም እንዳለው ያስረዳሉ ባህር ዳር እንደ ቤት የሚል ፕሮግራም አመታችን ነው ዩኒቨርሲቲው አዘጋጅቶ እያል ሳስተዋወቅ ነበር የሰላም ሴቶች ፌዴሬሽኖች እዛ ስለነበሩ ለእነሱ ምሳሌ እንዲሆን ብዬ ይሄን ቃሌን ለእነሱ ማሳልፊያለሁ አሁንም ቢሆን እያንዳንዱ በየቤታችን ወስደን ማብላት ማጠጣቱ ሳይሆን እንደ ጎንደር ተሞክሮ ከዓመት በዓል በፊት ልጆቻችን ቢያማችሁ፣ እንድንጠይቃችሁ፣ ቢቸግራችሁ፣ እንድን አጋድዳችሁ፣ የሞባይል ካርድ ብታጡ፣ እንድንሞላላችሁ፣ ሳሙና ብታጡ፣ እንድንገዛላችሁ፣ በእያንዳንዱ ነዋሪ ሰው ልጆቻችንን ብንቀበል እቅፍ ግድፍ አድርገን ልጆቻችንን እንይዛቸዋለን። ማብላት ማጠጣቱ ምንም አይደለም። አሁን ለመጣው ገና ለበዓሉ፣ እኔም እንደ ድርሻዬ አንድ ሁለት ሳልን አቅሜ በፈቀደ ጥሮተኛ ነኝ። አምስት ልጅ ልቀበላችሁ ልጆች። ላለሁኝ የህዝቡ ጥላ ካሳ ገባ፣ ባህር ዳር የሰላም እናት። በዓሉን ለማክበር በባህር ዳር ከተማ ነዋሪዎች የተጋበዙ ተማሪዎችም አስተያየታቸውን አካፍለዋል። ሄዶን ሳይድ ይባላሉ የሶስተኛ አመት የባዮሎጂ ተማሪ ነ እኛ ሊም ወንድማማች አድርጎ ነገር በእናንተ ስር ስንካተል አምስታችን በጣም ምርጥ ወንድማማቶች ነው የሆነው። ስንሄድ ምን አይነት ነገር ነበር ድማሙ ምን ይመስል ነበር የሚለው አጠር አድርጌ ለመግለጽ እሞክራለሁ። በአጠቃላይ ተማሪዎችን እያሰባሰብኩ ነበር። በእኔ ወደ ሰባ ተማሪ አካባቢ ነበር እኔ ጋር የነበሩት እና እነዛን ተማሪ ዬ ነበር የሱስ በኢዳን ፍጥር ረመዳን ነበር ዝግጅቱ፣ እና በሚገርም ሁኔታ ነበር። በእርግጠኝነት ነግራቸዋለሁ እቤታቸው የሚበላ ምግብ ባይኖር እንኳን የሚበላ ፍጥር አለ እና በጣም የሚገርም ነበር። ሀሳብን በዚ ጓጃለሁ። አመሰግናለሁ። አመሰግናለሁ። ባህር ዳር እንደ ቤቴ እኛውን ሲጀመር ቤተሰቡ በጣም ጥሩ በማቴሪያል ደረጃ ብቻ ሳይሆን በሞራል ለምሳሌ፣ ግቢ ውስጥ ሆነን ያልተመቸን ነገሮች ቤተሰብ የሚባል ነገር የለንም። ያህን ችግራችንን ደግሞ ይዘነው የምንሄደው እዚህ ላሉ ቤተሰቦች ነው። የባህር ዳር ሕዝብ ምንድን ነው? እንግዳ ተቀባይ እና ፍቅር የሆነ ሕዝብ ነው ያለን የባህር ዳር ወጣ እዚህ ባህር ዳር ዩኒቨርሲቲ ብቻ ሳይሆን ሌላ ክልል ላይ መሆን አለበት። ምክንያቱም ተማሪዎቻችን ተምረው ትልቅ ደረጃ ላይ እንዲደርሱ የሚሆነው ሁሉም እንግዳ ተቀባይ ቤተሰብ ሲኖረው ትምህርቱን በጥሩ ሁኔታ ተምሮ ትልቅ ደረጃ ላይ ሊደርስ ይችላል ማለት ነው። በፕሮግራሙ ተሳታፊ የነበሩት በባህር ዳር ዩኒቨርሲቲ የግዕዝ መምህር አባ አማን ግሩም ኢትዮጵያዊነት ማለት በእምነት ላይ የተመሰረተ መፈቃቀር ነው፣ አሁን በባህር ዳር እየተመለከት ነው ያለነውም ይህንኑ ነው ሲሉ ተናግረዋል። ወደ ሌላ ብሄር በሄድክ ጊዜ ወይም ስትሄድ እንደ ራስ አትሁን እንደ ነሱ ሆን እንጂ ነው የሚለው እና እንደ ቤተሰብም ሆኜ እንደ መምህርም ሆኜ አሁን እዚህ ማድነቅ የምፈልገው ደግሞ እናንተ ቅድም ወላጆችን ተማሪዎቻችን ወላጆችን ስታደንቁ እንደነበረ እኛ ደግሞ ወላጆችን እዚህ ያሉ ቤተሰቦችን ወቅም ጭምር እናንተን እናደንቃለን። እናንተን ማድነቅ እንፈልጋለሁ። ለምን እኛ ላይ መጣችሁ? ባህላቸው ባህላችን ነው፣ ሀገራቸው ሀገራችን ነው፣ ህዝቡ ህዝባችን ነው ብላችሁ አምናችሁ ፈቅላችሁ ወዳችሁ ወላጆቻችን ናቸው ብላችሁ በእነዚህ ቤተሰቦች መካከል ተገኝታችሁ በዓል ማሳለፍ በእውነቱ፣ ወላጆች ደግሞ አሁን ለልጆቻችሁ እንዳጨበጭቡ ደስ ይለናል። ከቅርብ ዓመታት ወዲህ በየዩኒቨርሲቲዎች የሚነሱ ግጭቶች ለወላጆች ስጋት ሆነዋል። ባህር ዳርን እንደ ቤቴ የተሰኘው ፕሮግራም የወላጆችን ጭንቀት ከመቀነሱ ባለፈ የኢትዮጵያዊነት ትስስርን ያጠናክራል ያሉት የዚሁ ሀሳብ አመንጭ የዩኒቨርሲቲው ፕሬዚዳንት ዶክተር ፍሬው ተገኘ ናቸው። ዶክተር ፍሬው ባሳለፉት የትምህርት ዘመንም በሀገር ውስጥም ሆነ በውጭ ሀገር ቤተሰብ እንደነበራቸው ለታዳሚዎች ተሞክሯቸውን አጋርተዋል። ዘንድሮ ገናን በጋራ ለማሳለፍ የተፈቃቀዱ ቤተሰብ ቤተሰብና ተማሪዎች በዚሁ መድረክ እንዲገናኙ ተደርጓል። ይህንን ተሞክሮ በአማራ ክልል ያሉ ሌሎች ዩኒቨርሲቲዎች እየወሰዱ ሲሆን የጎንደር ዩኒቨርሲቲ በቅርቡ አምስት ሺህ ተማሪዎችን የቤተሰብ አባል ማድረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ፣ አስቴር ለዘገባው። መልካም በዓል እንዲሆን እንመኛለን ለሁሉም። ወደ ተከታዩ የመጽሔት ርዕስ እናልፋለን። ሳልሳይ ወያነ ትግራይ የመጀመሪያ ጉባኤውን አካሂዷል፣ የፓርቲውን መሪዎች መርጧል፣ ፕሮግራሙንም አጽድቋል። ሙሉጌታ አጽበሃ ከመቀለይ ዝርዝሩን ይዟል። የትግራይ ጥቅም ትግራይ ላይ መሰረት ባደረገ ሁለንተናዊ ትግል ይረጋገጣል በሚል መሪ ሀሳብ ታህሳስ 25ና 26 2012 ዓ ም የሳልሳይ ወያነ ትግራይ የመጀመሪያ ድርጅታዊ ጉባኤ በመቀለ ከተማ ተካሂዷል። በጉባኤው የፓርቲው ፕሮግራምና ህገ ደንብ ጸድቋል። አመራሮችም ተመርጧል። ሁለት ሴቶች የሚገኙባቸው 25 ብሔራዊ አመራር ብለው የሰየሙት የማዕከላዊ ኮሚቴ አባላት ተመርጧል። የፓርቲው ሊቀመንበር አቶ ሀያሉ ጎድፋይ፣ ምክትል ሊቀመንበር ደግሞ አቶ አሉላ ኃይሉ ሆነው መመረጣቸው ተገልጿል። የሳልሳይ ወያነ ትግራይ ሊቀመንበር አቶ ሀያሉ ጎድፋይ የትግራይ ጥቅም መሰረት አድርገን ነው የምንታገለው ብለዋል። ህገ መንግስት፣ ክልላዊ ህገ መንግስትም ሪፎርም እናደርጋለን የትግራይ ጥቅም የበለጠ በሚጠናከርበት ሁኔታ ማለት ነው። ስለዚህ dalam ngsi balnya የትግራይ ጥቅም ማስፈጻሚያ አንድ አካል አድርገን ነው የምንወስደው። የትግራይ ብሔራዊ ጥቅሞች ህገ መንግስቱ ላይ የማይፈጸሙ ከሆነ ኢትዮጵያ ውስጥ መቆየት ኪሳራ ነው ብሎ ታልጻያን በግልጽ አስቀምጠዋል። ስለዚህ እነዚህ ብሔራዊ ጥቅሞች ኢትዮጵያ ውስጥ ለማስፈጸም እንታገላለን። የምንታገልበት መንገድ አሁን ያለው ህገ መንግስት ጥቅማችንን በሙሉነት ማስፈጸም ስለማይችል ትንሽ ማሻሻያ ያስፈልገዋል። የተለያዩ አንቀጾች መሻሻል አለባቸው። ጠንካራ ክልሎች መኖር አለባቸው። የትግራይ ኢኮኖሚ መጠንከር አለበት። ስለዚህ መሀል ላይ ያለው ሀብት፣ ስልጣን፣ ፋይናንስ አጠቃላይ ዲሰንትራላይዝድ መሆን አለበት፣ ወደ ክልሎች መሄድ አለበት ብለን ነው ምናምነው አስር የስራ ዘርፎች የሚመሩ አባላትም ኃላፊነት እንደተሰጣቸው ተገልጿል። የትግራይ ህዝብ ጥቅም የሚያረጋግጡ ያልተለመዱ አዳዲስ የስራ ክፍሎችም አቋቁመናል ብለዋል። የሕግና ስነ መንግስት፣ የማንነት ጉዳይ እንዲሁም የሕዝቦች ግንኙነትና የአፍሪካ ቀንድ ጉዳዮች የሚከታተሉ የስራ ክፍሎች ተቋቁመዋል ብለዋል። ሳልሳይ ወያነ ትግራይ ሶሻል ዲሞክራሲ የፖለቲካ ጽንሰ ሀሳብ ይዞ እንደሚታገልም ገልጸዋል። በጉባኤው የምርጫ ቦርድ ተወካይ መሳተፋቸው ተነግሯል። ከቦርዱ በአርባ አምስት ቀናት ውስጥ የሕጋዊነት ምስክር ወረቀት በአዲሱ አዋጅ መሰረት እንደሚሰጣቸው አቶ ሀያሉ ተናግሯል። ለምርጫ ቦርድ የሕዝብ ፊርማ ሰባስበው ማስገባታቸውም ገልጿል። በአዲሱ የምርጫና የፖለቲካ ፓርቲዎች ምዝገባ አዋጅ መሰረት አንድ ክልላዊ ፓርቲ የ የአራት ሺህ ሰዎች ፊርማ፣ ሀገራዊ ፓርቲ ከሆነ ደግሞ የአስር ሺ ሰዎች ፊርማ ማስገባት ይጠበቅባቸዋል። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም። አመሰግናለሁ ሙሉጌታ ለዘገባው። ወደ ተከታዩ ርዕስ እናልፋለን። ዩናይትድ ስቴትስ በኢራናዊው ጄኔራል ቃሲም ሱሌይማኒ ላይ ባለፈው አርብ ባግዳድ ላይ የፈጸመችውን ግድያ ለመበቀል ቴህራን እየዛተች ባለችበት ወቅት ሁሉም ወገኖች ሁኔታዎችን ከማባባስ እንዲቆጠቡ የአሜሪካ ወዳጅ የሆኑ የአውሮፓ ሀገሮች ጥሪ እያሰሙ ናቸው። በመካከለኛው ምስራቅ የተለያዩ አካባቢዎች የአደባባይ ተቃውሞዎች እየታዩ ነው። ግጭት ሊባባስ ይችላል በሚል ስጋት ምክንያት የሰሜን አትላንቲክ ሀገሮች የጦር ትብብር ድርጅት ኔቶ፣ በምሕፃር መጠሪያው፣ ኢራቅ ውስጥ ያለውን የስልጠና መርሃ ግብር አቋርጧል። ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ ዝርዝሩን ይዟል። አዳነች ፍስሐዬ ለመጽሔት አዘጋጅተዋለች። የአሜሪካ ወዳጅ የሆኑት የአውሮፓ ሕብረት ሀገሮች በኢራን ከፍተኛ ጀነራል ላይ ጥቃት ከመከፈቱ በፊት የተሳቸው ማስጠንቀቂያ እንዳልነበረ ተገልጿል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ሀገራቸው የሱሊማንን መገደል አያሳስባትም ብለዋል። በሮያል ዩናይትድ ሰርቪስ ተቋም የሚሰሩት ተንታኝ ከረን ቮን ሄፐል ብሪታንያም እንደ ዩናይትድ ስቴትስ በጀነራሉ ተግባር ተቆጥታለች ይላሉ። ቃስም ሱሌማን በመቶዎች ለሚቆጠሩ የአሜሪካና የብሪታንያ የሚገኙባቸው የሌሎች ምዕራብ ሀገሮች ወታደሮች ሞት ተጠያቂ ናቸው ነበር ያሉት። ኢራን ውስጥ በአስር ሺዎች የሚቆጠሩ ሰዎች በሐዘን ላይ ባሉበት በአሁኑ ወቅት ብሪታንያ፣ ፈረንሳይና ጀርመን ባወጡት የጋራ መግለጫ ሁሉም ወገኖች እንዲገቱና የኃላፊነት ስሜት በተሞላበት መንፈስ እንዲሰሩ ጥሪ አቅርበዋል። የአውሮፓ ሕብረት ውጥረቱን ለማርገብ ጥረት ለማድረግ ሲል ብራስልስ ሄደው እንዲነጋገሩ ጋብዟቸዋል። የአውሮፓ ኮሚሽን ቃል አቀባይ ፒተር ስቴኖ ያብራራሉ። መነጋገሩ መቀጠል አለበት በሚለው ላይ የጋራ መግባባት አለ። በኢራናውያንም በኩል እንዴት መቀጠል እንደሚፈልጉ ሊነግሩን ይገባል። ኢራን በአሁኑ ወቅት በኒውክሌር ማዳበር ሂደቷ ላይ የተደረገባትን ገደብ ላለ ላለማክበር መወሰኗን ብታስታወቅም፣ አውሮፓ ከአራት ዓመታት በፊት ከኢራን ጋር የተፈረመው የኒውክሌር ስምምነት ከመሰረዝ ሊድን ይችላል የሚል ተስፋ አላት። የአትላንቲክ ካውንስል ተቋም ተንታኝ ሆሊ ዲግሬስ እኔ እንደሚመስለኝ ወደ ጦርነት የሚያመራ ሁኔታ ካልተፈጠረ በስተቀር የኒውክሌር ስምምነቱ አልቆለታል ሊባል አይቻልም ነው ያሉት። ኢራን ወታደራዊ የበቀል እርምጃ ለመውሰድ ዝታለች። የአሜሪካ ወዳጅ ሀገሮች ኢላማ ልንሆን እንችላለን በሚል ስጋት አላቸው። የአውሮፓ አትላንቲክ አልኪዳን ሀገሮች ድርጅት ኔቶ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ለማሸነፍ የምዕራቡ ሀገሮች ጥምረት አካል በመሆን በኢራቅ የነበረውን የማሰልጠን ተልእኮ አቁሟል። ዩናይትድ ስቴትስ ከኢራን ጋር ግጭት ውስጥ ብትገባ የኔቶ አባል አገሮች ዩናይትድ ስቴትስን ይደግፉ እንደሆነ የድርጅቱ ዋና ጸሐፊ ስቶልተንበርግ ትላንት ሲጠየቁ ምላሽ ከመስጠት ተቆጥበዋል። በቅርቡ ያካሄደችውን ሁኔታዎችን የማባባስ ተግባር ተመልክተናል። በሳውዲ የኢነርጂ ተቋም ላይ የተፈጸመውን ጥቃትና የአሜሪካንን ድሮን መቶ መጣልን ያካትታል። በዛሬው ስብሰባችን ሁኔታዎች እንዲረግቡ የጥምረት ሀገሮች ጥሪ አቅርበዋል። አዲስ ግጭት መፍጠሩ ማንንም አይጠቅምም። ሩሲያና ቻይና የጀነራል ሱሌማንን መገደል አውግዘዋል። ኢራን በአሁኑ ወቅት ከወዳጆቿ ሀገሮች የበለጠ ድጋፍ ልትጠይቅ ትችላለች ይላሉ የአትላንቲክ ካውንስል ሆሊ ዳግርስ። ይህ ሁኔታ ከመከሰቱ በፊት ቻይናና ሩሲያ በፋርስና በኦማን ባሕረ ሰላጤዎች የባህር ኃይል ልምምድ ሲያካሂዱ ቆይተዋል ነበር ያሉት። በመካከለኛው ምስራቅ ጸረ ዩናይትድ ስቴትስ ተቃውሞዎች ከኢራን እስከ ኢና ቱርክ ከፍልስጥማውያን ግዛቶች እስከ ሊባኖስ ተካሂደዋል። በፓኪስታንም የተቃውሞ ሰልፎች ተደርገዋል። የኢራን ነባር ጠላት የሆነችው እስራኤል የዩናይትድ ስቴትስን የግድያ ተግባር አሞግሳለች። ጠቅላይ ሚኒስትር ቤንያሚን ነታንያሁ ፕሬዝዳንት ትራምፕ ለወሰዱት ወሳኝ፣ ጠንካራና ፈጣን እርምጃ ሙሉ አድናቆት ይገባቸዋል። ኢራን በአሁኑ ወቅት የቀረቡትን የመገታት ጥሪዎች ትቀበል እንደሆነ ወይም ደግሞ በገባችው ቃል መሰረት የበቀል እርምጃ ትወስድ እንደሆነ ለማየት ሰው ሁሉ ትኩረቱን በኢራን ላይ አድርጓል። አመሰግናለሁ አዳነችንና ሄንሪን። ክቡራትና ክቡራን አድማጮች፣ አሁን ከምሽቱ ሶስት ሰዓት ከ36 ደቂቃ ሊሆን ነው። አዲስ አበባ ላይ ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ የሚተላለፍላችሁን ጋቢና ፕሮግራማችንንም እንድታደምጡ እንጋብዛለን። በነገራችን ላይ ስርጭቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ ማዳመጥ ትችላላችሁ። ሌሎችንም ዝግጅቶች እንደዚሁ ማየት መከታተል ሀሳቦቻችሁንም ማንሸራሸር ትችላላችሁ። በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም አለን። በፌስቡክ ላይቭም አት ቪኦኤ አምሃሪክ እንገኛለን። በትዊተርም ሃሽታግ ቪኦኤ አምሐሪክ ብላችሁ ሐሳቦቻችሁን አንሸራሽሩ። እንዲሁም በእጅ ስልኮቻችሁ ቪኦኤ ዳት ኤች ኦ አር ኤን ዳት ኤም ኦ ቢ አይ ላይ ታገኙናላችሁ። በኦዲዮ ናውም አለን። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕስቶርና ከፕሌይስቶር ብትጭኑም ዝግጅቶቻችንን በቀላሉና በጥራት ማዳመጥ ትችላላችሁ። አስተያየቶቻችሁንም ማንሸራሸር ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ደሳለኝ መኮንን ነው። ቴክኒሻኑ ጆጊል ነው። የዌብና የማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው ነች። ለዜናው ቆንጅት ታየ አብራኛለች። እያስተናገርኳችሁ ያለሁት ሶሎሞን አባተ ነኝ። መልካም ገና። በድጋሚ አሁን የአውዳምት ሙዚቃ እንጋብዛችሁ። አውዳምት በደመረ ለገሰ እሰይ I'm gonna Mie ce pe nu să nivel, se să cu cu እናመሰግናለን ደመረ ለገሰ። ድጋሚ እንኳን አደረሳችሁ። በእኛም በኩል በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁን የአሜሪካ ድምፅ ራ ማክሰኞ ታህሳስ 28 2012 ዓ ም ከምሽቱ 3 ሰዓት ከ40 ደቂቃ ሆን አሁን፣ የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች። በዩናይትድ ስቴትስ የአየር ጥቃት የተገደሉት የኢራኑ ጀኔራል ቃሲም ሶሌማኒ መካከለኛው ምስራቅ ውስጥ አሜሪካውያን ላይ ግልጽ ያለ የጥቃት አደጋ የደቀኑ ነበሩ ሲሉ ዛሬ የዩናይትድ ስቴትስ ባለስልጣናት አስታውቀዋል። ይሁን እንጂ ሶሌማኒ ሊያደርሱት ነበር ያሉትን ጥቃት ዝርዝር ማስረጃ አላቀረቡም። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ፕሬዚደንት ትራምፕ እርምጃው እንዲወሰድ ውሳኔ ከመስጠታቸው ከመውሰዳቸው አስቀድመው ከደህንነት ምንጮች በርካታ መረጃዎችን አግኝተዋል ብለዋል። የብሔራዊ ጸጥታ አማካሪው ሮበርት ኦብራያንም በሰጡት ቃል ሱሊማኒ በአሜሪካ ተቋማት ላይ ያቀዱት የጥቃት ሴራ ዲፕሎማቶች፣ ወታደሮች፣ ባህረኞች፣ የአየር ኃይል አባላት የሆኑ አሜሪካውያን ሊገደሉበት የሚችል ነበር ብለዋል። ባለፈው እሁድ በሶማሊያ ጽንፈኛ ታጣቂ ቡድን በአልሸባብ የደረሰውን ጥቃት ተከትሎ ዩናይትድ ስቴትስ ኬንያ ወደሚገኘው የጦር ሰፈር ተጨማሪ ኃይል አሰማርታለች። የዩናይትድ ስቴትስ የአፍሪካ ሰራዊት እዝ አፍሪካውም ባወጣው መግለጫ የምስራቅ አፍሪካ ፈጥኖ ደራሽ ኃይል የደህንነት ጥበቃ ለማጠናከር ወደዚያ ገብቷል ብሏል። አመሰግናለሁ ቆንጅት። ለአርእስተ ዜናው የገና ልዩ ዝግጅታችን ክፍለ ጊዜ ይቀጥላል። እነሆ በሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ሰላም በምድር ሰዎችም። የአባቶች የቡራኬ ቃል ሀብታሙስ ይዟል። አቡነ ፋኑኤል በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የዋሽንግተን ዲሲና አካባቢዋ ሊቀጳጳስ ናቸው። ከኢየሱስ ክርስቶስ በዓለ ልደት ዛሬ ለእኛ ለሕይወታችን ሊጠቅመን ገንዘብ ልናደርገው ይገባል ያሉትን መልእክት አጋርተዋል። በእውነቱ የዛሬው በዓል ትልቅ ነገር የሚነገረን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ትሺህ ዘመን በቤተልሔም ተገኝተን ለተወለደው ሕፃን የሰገድን መብአ ያቀረብን ወርቅ ያቀረብን፣ እጣን ያቀረብን፣ ከርቤ ያቀረብን እኛ ኢትዮጵያውያን ነን። የዛሬ ሁለት ሺህ ዘመን ታሪካችን ረስተን ከመቶ ዓመት ወዲህ በተጻፉ የሐሰት ትርክቶች ላይ ተጭነን እርስ በርሳችን ስንገፋፋ እኛ በእውነቱ የነዛ የሰብአ ሰገል ልጆች ነን ለማለት አያስደፍርም። ሊቀጳጳስ አቡነ ፋኑኤል ኢትዮጵያ ውስጥ ግጭቶች መበራከታቸውን የሃይማኖት ተቋማትን ውድመት ጨምሮ በርካታ ጥፋት እየደረሰ መሆኑንም ጠቅሰው ኢትዮጵያውያን ወደ ሰላምና ፍቅር መንገድ እንዲመለሱም መክረዋል። ስለዚህ ዛሬም ወደ ልቦናችን እንመለስ፣ ወደ ቤተልሔም እንመለስ። በቤተልሔም ሰላም አለ፣ በቤተልሔም ፍቅር አለ። በቤተልሔም ሰውና እግዚአብሔር የታረቀበት፣ ሰውና መላእክት የዘመሩበት የሰላም ጊዜ መሆኑን ማስታወስ ያስፈልጋል። ያ በቤተልሔም የታየው ብርሃን ዛሬም በእኛ በልቦናችን ውስጥ በንስሐ አማካኝነት ሊበራ ይገባል። እኛ ትላንትና አውቀናል፣ ተምረናል በሚሉ ውስጣቸው ኢትዮጵያዊነት በሌለ ጥቂት ግለሰቦች የተጻፉትን ትርክቶችን ይዘን ብቻ እርስ በርሳችን ስንገዳደልና በሌለ ታሪክ ላይ ጊዜ ስናባክል እንገኛለን። በኢትዮጵያ ካቶሊካዊት ቤተ ክርስቲያን የዋሽንግተን ዲሲ ኪዳነ ምሕረት ቤተ ክርስቲያን ቆሞስ የሆኑት አባ አባይነ ፍራንሷ በበኩላቸው የእግዚአብሔር ፍላጎት የሰው ልጆች ማዳን መሆኑን በሰው ልጆች መካከል መፈቃቀርና መዋደድን ለማስፈን በሰው ልጆች መካከል መኖሩን አንስተው የእግዚአብሔር የምስራሽ ቃል በሰዎች ሁሉ ልብ ውስጥ ይኖር ዘንድ ፍሬ ያፈራም ዘንድ ሰላም መከባበርና ፍቅርን ማስቀደም እንደሚገባ መክረዋል። በውጭ ሀገር የሚገኙ ኢትዮጵያውያን እርስ በእርሳቸው ሲረዳዱ ሲዋደዱ ይታያል። በሀገራችን ግን አንዳንድ እንዲህ የመሰለ ነገሮች ምሳሌ ልናደርግ ያስፈልጋል። በአንደኛ ዮሐንስ ምዕራፍ ሁለት ከቁጥር ዘጠኝ በእርሱ እኖራለሁ የሚል ወንድሙን የሚጠላ እርሱ ከእግዚአብሔር ጋር አንድነት የለውም። ወንድሙን የሚወድ ጎረቤቱን የሚወድ በብርሃን ይኖራል። እግዚአብሔር አንድነት ይኖረዋል። አሁን ያለንበት ተጨባጭ የሀገራችን ሁኔታ የሚታዩት ሁለት ነገሮች ናቸው። አንደኛው ነፃነት፣ ሁለተኛ ግጭት። በነፃነታችን ተጠቅመን መልካም ነገሮች መስራት፣ ገንቢ ሀሳቦች ማፍለቅ፣ መወያየት፣ መወዳደር፣ ሀገራችንን ማሳደግ ያስፈልጋል። ቄስ በሪውን መኮንን የሜሪላንድ መድኃን ዓለም ወንጌላዊት ቤተ ክርስቲያን ቄስ ናቸው። ገና ሁሉንም አይነት ሰዎች ወደ ክርስቶስ የሰበሰበ የአብሮነት በዓል መሆኑን አውስተው የሰው ልጆች ልዩነት እንደ በረከት ተቆጥሮ ሰላምና ፍቅርን ማስፈን ልዩነትን ወደ ዕውቀት መቀየር እንደሚገባ ተናግረዋል። ገና ከነገድ፣ ከቋንቋ፣ ከጎሳ፣ ከሕዝቦች ሁሉ ወደ ክርስቶስ የመጡ ህዝቦችን የሚጠቃልል ነው ስለዚህ አንድ አይነት ህዝቦች አይደሉም ወደ ክርስቶስ የመጡት ግን አንድ አይነት ህዝቦች በክርስቶስ ውስጥ በልዩነት በህብረት እንዲኖሩ ሰፊና ሀብታም የሆነ ትምህርት ያለው የምስራች ነው ሰዎች የዚህ የምስራቹ የህብረት እውቀት ከሌላቸው ህብረት ችግር ይሆንባቸዋል ሰው እኔን ካልመሰለ ብለው የሚያጣብብ ነገር ይፈጠራል ስለዚህ በግለሰብም ይሁን በጎረቤትም አካባቢ በሀገርም ደረጃ ልዩነት ውበት ነው በረከት ነው እንጂ ችግር አይደለም። መሰረታዊ ያስ ምክንያቱም በዓለም ላይ ያለው ሰው በሙሉ መልኩ ይለያያል፣ ቋንቋው ይለያያል፣ አሳሰቡ ይለያያል፣ አካሄዱ ይለያያል፣ አመጋግቡ ይለያያል። በጣም ብዙ ልዩነት አለ እና እነዚህ ልዩነት ወደ እውቀት ማምጣት መቻል ነው። ቄስ በሪውን ከዚህ በተጨማሪ ሰዎች ባለፈ ታሪክ ላይ ከመቆም ተሻግረው ፋይዳ ያላቸው ሀሳቦችን ያስሱ ዘንድም መክረዋል። ዛሬ ረጅም ዓመት በፊት የነበረው ሀሳብ ላይ ሰዎች ተቀርቅረው መቅረት የለባቸው። ይሄ ደግሞ ከወንጌሉ የሚገኝ የወንጌል ብርሃን ነው። ስለዚህ ሀሳቦች ሀብታም እንድንሆን የህብረት እውቀት እንዲኖረን ይሄ ደግሞ ከወንጌሉ ውስጥ ለህዝብ ሁሉ የሚሆን ታላቅ የምስራች ጌታ ተወለደ የሚለው ለነፍስ ብቻ አይደለም፣ ለስጋም ብቻ አይደለም። አድማጮቻችን የሃይማኖት አባቶቹን ሙሉ መልእክት በድረገጻችን ላይ እናስቀምጣለን። ላደረሱን መልእክት ግን በእናንተ ስም እናመሰግናለን። ብዙሃንና የተከበራችሁ የሃይማኖት አባቶች እናመሰግናለን። ቃለ ሕይወት ያሰማልን። ሀብታሙንም አመሰግናለሁ። ወደ ተከታዩ ዘገባ እንለፍ። አዲስ አበባ ይወስደናል። ንጉሴ አክሊሉ የገና ታሪክ አለው። የጌታችን የኢየሱስ ክርስቶስ የልደት በዓል በሦስቱ ዘመናት ማለትም በማቴዎስ፣ በማርቆስና በሉቃስ ታሕሳስ 29 ቀን ሲከበር በያዝነው በዘመነ ዮሐንስ ግን ወደ ኋላ ተመልሶ በ28 ይከበራል። ለምን? ጳጉሜ ስድስት ስለነበረች። የለም ልደት ታሕሳስ 29 እንጂ ታሕሳስ 28 መከበር የለበትም የሚሉ አሉ። የራሳቸው የሆነም በቂ ምክንያት አላቸው። ለመሆኑ የልደትን የገናን በዓል ወደ ኋላ ተመልሶ በሀያ ስምንት ማክበር ያስፈለገው ለምንድን ነው ባለሙያ ጠይቀናል መጋቤ ሐዲስ ክነፈርግብ ወልደ ገብርኤል ናቸው የቅኔና የሐዲስ መምህርም ናቸው መጋቤ ሐዲስ ክነፈርግብ ወልደ ገብርኤል ልደት በሀያ ስምንት የሚውልበት ምክንያቱ እርግጥ ምን ጊዜም ቢሆን በማቴዎስ፣ በማርቆስ፣ በሉቃስ ሀያ ዘጠኝ ነው የሚውለው። በዮሐንስ ሲሆን ግን ሀያ ስምንት ይውላል። ሀያ ስምንት የሚውልበት ምክንያቱ ደግሞ አባቶች በመንፈስ ቅዱስ ተረድተው ከእግዚአብሔር ያገኙትን ቃል በቀመራቸው ቆጥረው ዕለተ ጽንሱና እለተ ልደቱ እንዳይተላለፈባቸው ያደረጉት ነው። ይህንንም ደግሞ ለመረዳትና ለማወቅ እኛ ጳጉሜ አምስትን ማየት ይቻላል። ጳጉሜ አምስት ስድስት በምትሆንበት ሰዓት ነው ሀያ ስምንት የሚሆነው። ሀያ ስምንት የሚሆንበት ምክንያት ደግሞ ምን ጊዜም ቢሆን ጳጉሜ አምስት እለተ መሪያ ትባላለች። እለተ መሪያ ማለት ደግሞ የድህነት ቀን፣ የፈውስ ቀን፣ የጽንስ ቀን የልደት ቀን፣ የስቅለት ቀን፣ የትንሣኤ ቀን፣ የምጻት ቀን ማለት ነው። ይቺ ቀን በመጀመሪያም ኢየሱስ ክርስቶስ የተጸነሰበት ዕለት ምንድር ነው ቢባል፣ ዓለም የተፈጠረበት ቀን ነው። ዓለም የተፈጠረ በዘመነ ዮሐንስ በዕለተ እሁድ ነው። ኢየሱስ ክርስቶስም የተጸነሰ በዕለተ እሁድ ነው። መጋቢት ሀያ ዘጠኝን ሲያነሱ ነው መጋቢ አዲስ ክነፈርግ ስለዚህ ዓለም የተፈጠረ ዕለተ ምርያ ዓለም የተፈጠረባት ቀን ስለሆነች፣ ዕለተ ምርያ ኢየሱስ ክርስቶስ የተጸነሰ ባት ቀን ስለሆነች፣ በዚህ ምክንያት ሃያ ስምንት ይውላል ማለት ነው። መነሻችን መጽሐፍ ቅዱስ ነው። ከመዝ ይቤ እግዚአብሔር በእለት ሪት ሰማይ ኩከ ወበእለተ መድኃኒት ረዳኢ ኩከ። እግዚአብሔር እንዲህ ይላል በተወደደ ጊዜ ሰምቻለሁ በመድኃኒትም ቀን እረዳሃለሁ። መድኃኒት ቀን የተባለች እለተ ምሪያ ናት። እለተ ምሪያ የተባለች ደግሞ ጳጉሜ አምስት ናት። ጳጉሜ አምስት ለምሳሌ ባለፈው በዘመነ ሉቃስ አምስት ቀን የዋለችው መቼ ነበረ? ማክሰኞ ነበረ የዋለችው። አሁንም ጳጉሜ አምስት በዋለችበት እለት ሀያ ስምንት ይውላል። ሀያ ስምንት ልደቱ ማለት ነው። ሀያ ስምንት ነው የሚውለው ልደቱና ጽንሰቱ እንዳይፈለስባቸው ነው። ሊቃውንቱ ይህን ያደረጉት እርግጥ ነው። አባቶች በተለያየ መልኩ ሀያ ዘጠኝ መዋል አለበት የሚሉት በዲድስቅልያ ይናገራል። ሀያ ዘጠኝ እንደሚውል በፍትሐ ነገሥትም በአንቀጽ አስራ ዘጠኝ ላይ በሀያ ዘጠኝ እንዲውል ይናገራል። በሃይማኖተ አበውም እንደዚሁ ይናገራል። ነገር ግን በኢትዮጵያውያን አቆጣጠር ግን እነሆ በ ሀያ ስምንት ዕለተ ጽንሱን ዕለተ ልደቱን ዕለተ መሪያን ለማገናኘት ይህንን አድርገዋል። ለዚሁም ምሳሌ ደግሞ ምንድን ነው ይባል? እነሆ ትንሣኤ፣ ደብረ ዘይት፣ ጳራቅሊጦስ ከእሁድ እንዳይወጣ አድርገዋል። ይህም ደግሞ ዕለተ ጽምሱና ዕለተ ልደቱ በአንድ ቀን እንዲገናኝ ይህንን አድርገዋል። አመሰግናለሁ መጋቤ ሐዲስ አባ ክንፈ ርግብ ወልደ ገብርኤል ልደት በ2 በሀያ ዘጠኝ ነው መከበር ያለበት የሚሉትን ሀሳብ ደግሞ ነገ በቀኑ በሀያ ዘጠኝ ብንጨዋወተው ለዛሬ በዚሁ ይብቃኝ። አመሰግናለሁ ንጉሴ። መልካም ባህል ይሁንልህ፣ ለቤተሰብ ጭምር እንዲሁም ለመላ የፕሮግራማችን ተከታታዮች ሁሉ። ነገ ደግሞ ለቀሪው ንጉሴን ይዤ መለሳለሁ። ሰሞኑን የሐዋሳ ገበያ ወደድ ብሏል ይላል ተከታዩ ዮናታን ዘብዴዎስ ደግሞ በሐዋሳ ከተማ የሚገኙ ገበያዎችን ተዘዋው እንደተመለከትኩት ይሄ ነው የሚባል የገዘፈ የአቅርቦትና የፍላጎት አለመጣጣም ባይኖርም የገና በዓልን ተከትሎ ለበዓል ፍጆታ የሚውሉ ምርቶች ላይ የዋጋ ጭማሪ መኖራቸው ነው ሸማቾች ተናገሩት። የዋጋ ጭማሪ ታይቶባቸዋል ያሏቸው ምርቶችም ዶሮ የቁም ከብቶችና አንዳንድ የግብርና ውጤቶች መሆናቸውን ገልጿል። ከመደበኛው ገበያ በአንድ በግ የአንድ ሺህ ብር ልዩነት መኖሩን የተናገሩት አቶ ገምችስ በጎ በገዢውና በሻጭ መካከል ያሉ ግለሰቦችና ደላሎች ለጭማሪው ምክንያት ሊሆኑ እንደሚችሉ ተናግሯል። ስንት ገዙት? የገዙት ሶስት ሺህ ከሌላው ጊዜ ጋር ሲያነጻጽሩት እንዴት ነው ዋጋ? ከሌላው ጊዜ ጨምሯል። ከኖርማሉ ጊዜ ጨምሯል። ያው በዓለም ስለሆነ ሊሆን ይችላል። ወደ አንድ ሺህ ብር ጨምሮ ይመስለኛል። የገበያው ስርዓት እንዴት አዩት? እንደ አንድ ገበያ እንደ ገዢ ሰንሰለቱ በጣም ረጅም ነው። የሚቀበል ገና ስትገባ ደላላው ነው ከጉጋ ሳትደስ እና ቢያንስ ሁለት ምናምን በመሃል አለ። ከገዢውና ና ከሻጩ መካከል የአለም ገበያው ላይ ጭማሪ እንዲኖር እንደሚያደርግ ይመስለኛል። የሚያገበያዩትም የግድ መኖር አለባቸው ከተባለም ፈቃድ ተሰጥቷቸው፣ ካልሆነ ግን ቀጥታ ገዢውና ሻጩ ሻጩም ይጎዳል አንደኛ፣ ዋጋውን የሚወስኑት ደላሎች ናቸው። ገዢውም እንደዚሁ ይጎዳል። አዋሳ ኢንዱስትሪ ፓርክ ፊት ለፊት ያለው የከብቶች ገበያ በበዙ ገዢዎችና ቁጥራቸውና አይነታቸው በርከት ባሉ የቁም ከብቶችም ተሞልቶ ተመልክቻለውኝ። ከተፈቀደው የቁም እንስሳት ገበያ ውጪ መንገድ ዳር በአዋሳ ዩኒቨርሲቲ አጥር ስርና በተለያዩ ቦታ ሸሸጦ የተመለከቷቸውን ነጋዴዎች የከተማው ንግድ መምሪያ የላካቸው ሰራተኞች ነጋዴዎችን ወደ ማዕከሉ በግድ ሲያስገቧቸውም ተመልክቻለውኝ። በተለምዶ አሮጌ ገበያ የተባለ የሚታወቀው የአዋሳ ትልቁ ገበያ በበዓል ገበያ ደርቷል። የማይሸጥ የማይለወጥ ነገር የለም።

እኔ ስመጣ ሁለቱን በስድስት መቶ እገዛለሁ ብዬ ነበር። አንድ ሺ ብር ነው የገዛሁት። ለውጥ አለው። እንቁላል ስድስት ስድስት ብር ገዝተናል። ምንም አይልም። አንተም ካዘፍክ ደግሞ ከኋላ ቆሜ የሆነ ነገር አተርፋለሁ ብዬ ነበር። ሌላ ተጨማሪ ለቅርጫ ያስኩትንም ብር ነው ቤት ውስጥ ስድስት መቶ ብር ነበር የሰጠዋት። ለማንኛውም ታገዛኛለህ ምናምን ስትለኝ መጣሁ። ብር ይዞ ሄደ። እንደ ጥራት ደረጃው ጤፍ በኩንታል ከ2900 እስከ 3500፣ ቅቤ በኪሎ ከ250 እስከ 300፣ ሽንኩርት ከ12 እስከ 15 ብር ነጭ ሽንኩርት ደግሞ ከሰማንያ እስከ ዘጠና ብር በኪሎ ተሽጧል። የዶሮ ዋጋ ተወዷል ያሉት ሸማቾች በአንድ ዶሮ ከአንድ መቶ እስከ አንድ መቶ ሀምሳ ብር ጭማሪ መኖርም ገልጿል። ለምግብ ማጣፈጭነት የሚውሉ ቅማቅሞችም ከአዘቦት ገበያ ይልቅ የዋጋ ለውጥ እንደታየባቸውም ሸማቾች ገልጸዋል። ነጋዴዎች ግን ጭማሪ መኖሩም ቢያምኑም እንደተባለው የተጋነነ አለመሆኑን ይናገራሉ። በደላላ ምክንያት ዋጋ ጨምሯል። አቶ አሸናፊ ዳዲ ሸማች ሲሆኑ የነጋዴዎችን ሀሳብ ተጋርተዋል። ዋጋ እንዳይጨምርባቸው ግን ያለደላላ ቀጥታ ከነጋዴዎች እንደሚገዙም ተናግሯል። ዋጋቸው ጥሩ ነው። ከአምናው አሁን የተሻለ ነው። አሁን ጥሩ በግ ከ3000 እስከ 6000 ይጠራሉ። ግን አነስተኛ 3000 ከፍተኛ ደግሞ 6000 የተሻለ ጥሩ ነው። በሬ ደግሞ አሁን የጠየኩት አለ ወይፈን ነገር እስከ 12 ሺህ ይባላል፣ 13 ሺህ ይባላል። እንደየበሬያቸው የተለያየ እና ጥሩ ነው። እኛ ያለደላላን የምንገዛው ምክንያቱም ደላላ ከገባ በራሱ ዋጋ ነው ከፍ የሚያደርግ። ደግሞ እነሱ ሁለቱ ይመሳጠሩና ከፍ ሊያደርጉብ ይችላሉ። የቁም እንስሳት ነጋዴ የሆኑት አቶ እርገሳሹነቲ የዋጋ ጭማሪ የተፈጠረው በዓለም ምክንያት በማድረግ ነው ብሎኛል። እሳቸው ነጋዴ ቢሆኑም በደላላ በኩል እንጂ ቀጥታ ከግዢያቸው ጋር ተገናኝተው እንደማይዋዋሉ ገልጸዋል። ወይ ሆኖች እስከ 16-18 ካለፈው የስጋ ጭማሪ አለ። አንድ እስከ 200 ምና ጨምሯል። የገና በዓል ገበያ የዋጋ ጭማሪ ቢታይበትም የከተማው ሰላም መመለሱን ተከትሎ ካለፉት የቅርብ ጊዜ በዓላት ጋር ስነጻጸር ገበያተኛው የተረጋጋ ስሜትና መርጦ የመሸመት አዝማሚያ ተንጸባርቆበታል። አዋሳ ወደ ቀድሞ ሰላሙ ስትመለስ ሰዎችም አሁን ገበያ ውስጥ በጣም ሰላማዊ በሆነ መንገድ እየተገበያዩ ነው። እኛም ደግሞ ደስ ብሎን እየተግባባ ነው። ለመላው የክርስትና እምነት ተከታዮች አድማጮቻችን

ሰላም ይሁን። አውዳመቱ ሁሉ በአመቱ ውስጥ አውዳመት አውዳመት የሚሸትበት የሰላም ጊዜ እንዲሆን እንመኛለን። በእኛም በኩል ዮናታን ዘብዴዎስን ለዘገባው አመሰግናለሁ። የተከበራችሁ ክቡር አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በመላ ባልደረቦች ስም አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም በዓል ይሁንላችሁ እያልኩኝ ለትግርኛ ፕሮግራም አየሩን እለቃለሁኝ። እስከዚያው ከትግስት በቀለ አውድ ዓመቱ ጋር አዝግሙ። በእኛ በኩል ሰላም፣ በደህና